ዝም ብሎ መናኛ በርጩማ እንዳይመስላችሁም የብሪታንያ ቅኝ ገዢዎች በእጃቸው ሊያስገቡት የቋመጡለት በአሻንቴዎች ባህል ዘንድ እጅግ የተከበረው የወርቅ በርጩማ ነው። ያ ናና አሻንቴዋ ለዚህ ወንበር ለመፋለም የተዘጋጁ ብቸኛዋ ሴት ነበሩ። እንደ ጎርጎሪዮስ አቆጣጠር በ1840 አሁን ጋና ብለን በምንጠራት ሀገር በያኔዋ የአሻንቲ ግዛት ኤጂስ ውስጥ ተወለዱ። ያ አሳንቲዋ በለጋ ዕድሜያቸው ተድረው አንዲት ሴት ልጅ አፍርቷል። በጋና ጋርደን ሲቲ ዩኒቨርሲቲ የታሪክ ተመራማሪና ፕሬዚዳንቷ ዶክተር ቪልሄልሚና ዶንኮር የያ አሳንቲዋ የህይወት ጉዞ ጅማሬን እንዲህ ይቃኛሉ። ህይወትን ሀ ብለው የጀመሩት እንደ ማንኛውም መደበኛ ሰው ነው። የለውዝ ተክል ሽንኩርትና ሌሎች ለምግብ የሚሆኑ ተክሎችን የሚያመርቱ ገበሬ ነበሩ። የያ አሳንቲዋ ህይወት ፍጹም የተቀየረው ወላጆቻቸው ሲሞቱ ነው። የኤጂሱ መሪ የነበሩት ወንድማቸው ክዋሲ አፍራኔ እሳቸውን ንግሥት እናስ ሲሉ ሰየሟቸው። ሆኖም ክዋሲ አፍራኔ ብዙም ሳይቆዩ በ894 ዓ ም በሞት ተለዩ ከሁለት ዓመት በኋላ ከያ አሳንቲዋ አስር የልጅ ልጆች መካከል አዲስ መሪ የሆኑት አንደኛው በብሪታንያ ቅኝ ገዢዎች ለግዞት ሲዳረጉ የአሳንቲዋ ወኪላቸው ሆነው እጂሱን አስተዳደሩም። ይህ ሥልጣንም በ1900 ዓ ም ከብሪታንያ ተወካዮች ጋር እንዲገናኙ ከተጋበዙት የጎበዝ አለቆች አንዱ እንዲሆኑ እድል ሰጣቸው። በስብሰባው ወቅት የብሪታንያ ተወካይ ሰር ፍሬድሪክ ሚሼል ሆርክሰን ወርቃማው በርጩማ ላይ ለመቀመጥ እንዲመጣለት ጠየቀ። ወርቃማው በርጩማ በአሻንቲዎች ዘንድ እጅግ ክብር የሚሰጠው እንጂ ማንም ስም ብሎ የሚቀመጥበት አይደለም። የአሻንቲ ጎሳ አለቆች ወርቃማውን በርጩማ አሳልፎ ለመስጠት ጫፍ ላይ በደረሱበት ወቅት ያ አሳንቲዋ አሁንም ድረስ ዝነኛ የሆነውን ንግግር አሰሙ። እናንት ያሳንቲ ወንዶች ወደፊት የማትራመዱ ከሆነ እኛው እንጓዛለን። ለእንስት የአገሬ ዜጎችም ጥሬ እናስተላልፋለሁ። ነጮችን እንፋለማለን። ከመካከላችን የመጨረሻው አንስት በጦር አውድማ እስክትወርቅ ድረስ እንፋለማለን። እናንት የጎሳ አለቆች የማትዋጉ ከሆነ የአንበሳ ጎፈራችሁን በእኔ ቀሚስ ብትቀይሩት ይሻላል። በአገሪቱ ተቀስቅሶ የነበረው ጦርነት የወርቃማው ብር ጩማ ጦርነት በሚል ይታወቅ ነበር። የያ አሳንቲዋ ጦርነት የሚል ስያሜ የሰጡትም አሉ። ዶክተር ቪልሄልሚና ዶንኮር፣ ያ አሳንቴዋ ለምናምንበት ነገር በጽናት እንድንቆም አስተምረውናል። ለጎሳቸውም ሆነ ለሌሎች በጣም የሚጨነቁ ነበሩ። ቢያንስ ለዓላማቸው ለመቆም እጅግ የቆረጡ ለወገናቸውም በጽናት ለመፋለም እየተዘጋጁ ነበሩ። ለአሻንቲ ክብር ሁሌም እንደተቆረቆሩ ነበር። ያ አሻንቲዋ በብሪታንያ ቅኝ ገዢዎች ላይ ጦርነቱን በማቀጣጠል ብቻ ሳይወሰኑ በጦርነቱ ንቁ ተሳትፎም አድርጓል። በጦር ግንባሮች ተገኝተው ወታደሮቻቸውን ስለማበረታታታቸው ብሎም ስንቅና ጦር ስለማቀበላቸው ማስረጃዎች አሉ። በወቅቱ 60 ዓመታቸው ነበር። የጦርነቱ ግለት መብረድ ጀመረው ልጃቸው በመያዟ እጃቸውን እንዲሰጡ ከተገደዱ በኋላ ነበር። ብሪታንያውያን የአሳንቲዋን ህንድ ውቅያኖስ ላይ ወደምትገኘው ሲሸልስ አጋዟቸው። እዛም እንደ ጎርጎሪዮስ አቆጣጠር በ1921 ሕይወታቸው እስካለፈችበት ጊዜ ድረስ በግዞት ቆይቷል። በዚህም አለበዚያ ግን ብሪታንያውያን ወርቃማውን በርጩማ ማግኘት አልቻሉም። ያ አሳንቲዋም በጋናውያን ብቻ ሳይሆን በሌሎችም ዘንድ ክብርና ሞገስን ተጎናጽፏል። ዳንኤል ባከር ግሎቨር ጋናዊ የፊልም ባለሙያና የፖለቲካ ነብናቢ ወይም ኮሜንታተር ነው። ያ አሳንቲዋን የጋና የነፃነት ተጋድሎን ያቀጣጠሉ የነፃነት ፋኖ ሲል ይገልጣቸዋል። ለአሻንቲዎች በተዘዋዋሪ ደግሞ ለጋናውያንና ለአፍሪቃውያን ይህ የገዛ መሬታችን ነው፣ ማንም ከባህር ማዶ ሰርጎ እየገባ እንዴት መኖር እንዳለብን አይነግረንም ይሉ የነበሩ ናቸው እና ደግሞ የጦርነቱን የመሪነት ካባ በመደረብ ሴቶች ከወንዶች እኩል ናችሁ፣ ሁለተኛ ዜጋም አይደላችሁም በማለት የሰበኩ ናቸው። ይህ በእርግጥ አሁንም ድረስ እጅግ ጠቃሚ መልእክት ነው። የያ አሳንቲዋን ውርስ ለማስቀጠል ጋና ውስጥ እጅግ ምርጥ ከሚባሉ የሴቶች የሁለተኛ ደረጃ ትምህርት ቤቶች አንደኛው በስማቸው ተሰይሟል። ትውስታቸውም በመጽሐፍት፣ በፊልሞች፣ በሬዲዮ ድራማዎች፣ በዘፈኖች ብሎም በመላው ሀገሬው ልቦና ውስጥ ተቀርጾ ይገኛል።